ኢትዮጵያን ዲያስፖራ ትረስት ፈንድ በሚለው የእንግሊዝኛ መጠሪያ ስም የሚታወቀው ባለአደራ ቦርድ በውጭ አገር ኢትዮጵያውያንና ትውልደ ኢትዮጵያ የሚሰበሰበው ገንዘብ ከአንድ ሚሊዮን በልጠዋል። አንድ ዶላር በቀን በሚል ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ጥሪ ተከትሎ የተቋቋመው ቡድን ተስፋና ፈተናውንም ጠቁሟል። አሉላ ከበደ ለአዲሱ ዓመት ዋዜማ የማካሪ ቦርዱን ሊቀመንበር ፕሮፌሰር አለማየሁ ገብረ ማርያምን አነጋግሯል። ፕሮፌሰር አለማየሁ ገብረ ማርያም በቅድሚያ እንኳን ለአውሮፓውያን አዲስ ዓመት ሁለት ሺ አስራ ዘጠኝ በሰላም አደረሰው። እንኳን አብሮ አደረሰን። አሉላ፣ አንተንም የአሜሪካን ድምጽ የአማርኛ ፕሮግራምንም አመሰግናለሁ ስለጋበዛችሁኝ። በአዲሱ ዓመት ዜማ ፕሮፌሰር አለማየሁ በሁለት ቀን መቁጠሪያዎች ምን ቆጥርና ወደ ኢትዮጵያ ቀን መቁጠሪያ ስንመለስ ቀደም ብለን በመግቢያችን አስተዋውቀናል ኢትዮጵያን ለመርዳት አንድ ዶላር በቀን በሚል በጠቅላይ ሚኒስትር አብይ አህመድ ጥሪ መሰረት የተቋቋመው ቡድናችሁ አንድ ትልቅ እርከን ላይ ደርሷል። መሰንበቻውን ሚሊዮን ዶላር አልፏል። እንደውም ዛሬ ማለዳ አንድ ሚሊዮን ሶስት መቶ ዘጠና ሶስት ሺ ሰባት መቶ ሰማኒያ አምስት ይላል በመጨረሻ ያየሁት ቁጥር፣ እየገሰገሰ መሆኑን ያሳያል። ፈተናና እድሎቻችሁን አለፍ አለፍ እያልን እንመለከታለን። እስኪ ይንገሩን አሁን ስላላችሁበት ሁኔታ ባጭሩ። እሺ፣ አመሰግናለሁ። ሁለት አዲስ አመት ማክበራችን እኔ በጣም ደስ ይለኛል፣ ምክንያቱም በኢትዮጵያ ዘመን አቆጣጠር እድሜን በስምንት አመት እየቀነሱ ለማውራት ወጣት ያደርጎታል። አዎ፣ እንግዲህ እንዳሉም አስደሳች የሆነ ሁኔታ ላይ ያለ ነው። እንደምታስታውሰው የዛሬ ሁለት ሳምንት አምስት መቶ ሺህ ብር ገና ማለፋችን ነበር እና ይህንን ሪፖርት ለጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ባነበቡ ጊዜ ትንሽ ግሳጼ እና ቅሬታ አሰሙ። ይህን ምንድን ነው አሜሪካ መጥቼ እንኳን ሀምሳ ሺህ ሰዎች መጥተው በጭብጨባ በሆያ ሆዬ በደስታ ተቀብለኝ ነበር፣ ግን አሁን ከዛ እንኳን ሶስት ሺ ማይሞላ ሰው አንድ ብር ሊለግሰኝ አልቻለም ብለው ተናገሩ። ሌላውም ደግሞ ዲያስፖራ እኮ አስር ጥያቄ ጠይቆ አንድ ብር እንኳን መስጠት አይችልም ብሎ ትንሽ የሞራል ተጽዕኖ አደረጉ። እና ህዝቡ ይሄ በጣም አነቃቃው። አንዳንዱም ትንሽ እንደ ሀፍረትም ተሰማው አብዛኛው ልል እችላለሁ። ሌሎቻችን ደግሞ የመንፈስ ጥንካሬና የመንፈስ ማበረታቻ ስለሰጠን ሁለት ሳምንት በማይሞላ ጊዜ ውስጥ እንግዲህ አንድ ሚሊዮን ብር አ እንግዲህ ጠቅላይ ሚኒስትራችንን በጣም አመሰግናለሁ። እንደውም አሁን ስንጠራቸው ፈንድ ሬይዘር ኢን ቺፍ እያለ ነው። በሳቸው ድጋፍ ነው ደስ ይቻሉ። ዋናው የባላደራ ቦርዱ ገንዘብ አሰባሳቢ ኃይል ውስጥ ገብተዋል። እሳቸው የሞራል ድጋፍ ነው የሚሰጡን እስካሁን ድረስ ያም ድጋፍ ሁን በዲያስፖራ በጣም ሊያነቃቃው ችሏል። ብዙ እኛ የሞከርነው ነገር ነበረ በሶሻል ሚዲያ እንደዚህ ማርኬቲንግ በማድረግ እና እሱ ብዙ ሊያንቀሳቅስልን አልቻለም። ግን በዲያስፖራው ምን ያህል ተቀባይነትና ተሰሚነት እንዳላቸው ነው ለእኛ ያረጋገጠልን። በምንም አይነት አንድ ሚሊዮን ብር በሁለት ሳምንቱ ልንሰበስብ አንችልም ነበር ግን ያ መልእክት በዲያስፖራው ሲያስተጋባ ብዙ ሰው ልቡን የነካው ይመስለኛል። ምክንያቱም ሁለት ሺ ስምንት መቶ አስራ ስምንት ገደማ ነበረ የዛሬ ሁለት ሳምንት፣ አሁን ከአስር ሺ ሰባት መቶ በላይ ነው ሰው የተሳተፈው። ስለዚህ ይሄ ስራ ቀላል ነው ብዬ አልገምቶም። አሁን ደግሞ እየገሰገስ ስለሆነ ምናልባት በሚቀጥሉ ሁለት ሳምንት ውስጥ ወይም ሳያንስ ሁለት ሚሊዮን ልንደርስ እንችላለን። በዚህ ከቀጠለ ደግሞ እኛ ሁላችንም ተስፋ እንደምናደርገው በጥቂት ወራት ውስጥ በቂ ገንዘብ ሰብስበን ያሰምናቸውን ፕሮጀክቶች ለመጀመር እንችላለን የሚል ታላቅ ተስፋ አለን። በሆነ ወር መልካም። ይህ እንቅስቃሴያችሁ ብዙዎች ኪሳቸውን ከፈታ አድርገው ለሀገራቸው የሚረዱበትን ሁኔታ ያነቃቃውን ያህል ቀደም ብሎ እንደ ጠቀሱ በተጨባጭ የሚሰሩ ስራዎችን ማየት ሲጀምሩ ይበልጥ ሰዎች የሚነቃቁ ለድጋፉም የሚዘጋጁ ይመስለኛል። ፕሮፌሰር አለማየሁ ከዚህ ቀደም ብዙ እርዳታ የተደረገባቸውን ገንዘብ ድጋፍ መዋጮ እንቅስቃሴዎችን ተመልክተናል። ከዚህ ቀደም ባልታየ መልኩ ግለሰቦች ያዋጡትን ገንዘብ መጠንና ስም አካባቢ ጭምር በማፕ ላይ መታየት በሚችል ደረጃ በግዛቶች በአገሮች ተከፋፍሎ ይታያል። እስኪ ስለ እሱ በመጠኑ ይግለጹልን። ልክ ነው። እንግዲህ እኛ ከአሁኑም በፊት የተናገር ነው ምንድን ነው ምንሰራውን ነገር በሙሉ በግልጽና በተጠያቂነት ነው የምናደርገው ብለናል። ገንዘብ እንዴት እንደምንሰበስብ ማ እንደሰጠ ማን እንዳልሰጠ ሁሉ ነገር እኛ ግልጽ መጽሐፍ ነን ብለን ስለምናምን ሰውም እንዲያይና ራሱም ደግሞ እንዲገነዘብ፣ እኛ ብቻ የምናወራውን ሳይሆን ይሄ አናሊቲክስ የሚባለውን የተሰበሰበው መረጃ ተመልክቶ ከየት እንደመጣ ከአውሮፓ ስንት ተሰጠ ከአሜሪካ ከአሜሪካን ግዛቶች ውስጥ ማማን ነው የሰጠው የሚለውን ራሱ አይቶት እንዲገነዘብ። ለምሳሌ ጠቅላይ ሚኒስትራችን አሜሪካ በመጡ ጊዜ በዋሽንግተን ዲሲ፣ በሚኒሶታና በሎስ አንጀለስ ስሞታ ለማሰማት ሳይሆን ከዚህ የወጡት መዋጮዎች በመቶ ነው የሚቆጠሩት። አምስት መቶ ከአንድ ቦታ ስድስት መቶ ምናምን ነው። ይሄ እንግዲህ ዋሽንግተን ዲሲ ሀያ አምስት ሺህ ከወጣ ሎስ አንጀለስ አስር ሺህ ከወጣ ሚነሶታ ሀያ ሺህ ከወጣ ያ ሁሉ እሳቸውን መጥቶ ያየው ሰው አሁን ለምን ሸርተት እንዳለና ለምን እጁን ኪሱን እንዳልከፈተ ራሱን እንዲፈትሽ እና ሕሊናውንም እንዲመለከት ለማለት ነው። በዛ ጊዜ ወጥቶ የታየው መንፈሳዊ ደስታና ጥንካሬ ለምንድን ነው አሁን የቀረው የሚለውን ጥያቄ ያነሳሳል። አንዳንድ ሰዎች ያን የነበር ገንዘብ መሰብሰብ፣ እሳቸው በመጡ ጊዜ ስሜታዊ በነበረበት ጊዜ ሰውን ማንቀሳቀስ፣ የመሳሰሉትን ነገር ማድረግ የነበረባት ይባላል ግን ያ ደግሞ እንዳይደረግ በሀገሩ ህግ እንደሚታወቀው ከአሁን በፊት ሬኔሳንስ ዳም ለተባለው ገንዘብ ተሰብስቦ ህገ ወጥ በሆነ መንገድ የኢትዮጵያ ሕዝብ ስድስት ሚሊዮን እንዲከፍል ተደርጓል። የዛሬ ሁለት ሶስት ዓመት ስለዚህ ያለፈው መንግስት ያደረገውን ስህተት እኛ መድገም ስለማንፈልግ ይሄ ነገር ህጋዊ በሆነ መንገድ እና እያንዳንዷ በህግ የምትጠየቀዋን ነገር ለማሟላት ግዴታ ስለነበረብን ነው እንጂ ገንዘብ መሰብሰቡ ተስኖን አልነበረም። ግን አሁን በጣም ደስ ይላል። ምክንያቱም የሰው መንፈስ ተነቃቅቷል፣ ወደፊት እየገፋ ነው፣ መልካም ተነቃቅቷል ብለዋል። የአዲስ አመቱን ስሜት ይዘን ነው የምንነጋገረውና ፕሮፌሰር አለማየሁ በአንድ በኩል የሚፈለገውን ያህል ገንዘብ ባለመሰብሰቡ ቀደም ብሎ በጠቅላይ ሚኒስትሩ ጭምር ቅሬታ የተነሳበትና ሌሎችን ያበረታታበትን ሁኔታ እንመለከታለን። በሌላ በኩል ደግሞ ተስፋ አለ። እስኪ እነኚህን ሁለት ጫፎች እናገናኝ። በሀገር ውስጥ ያሉ ሁኔታዎች ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ጊዜ የብዙዎችን ልቦና ምናልባትም ለመጀመሪያ ጊዜ በኢትዮጵያ ውስጥ የዲሞክራሲ ጅማሮ ብርሃን ፈንጥቋል ከነበሩብን ፈተናዎች እናልፋለን የሚል ተስፋ ይዞ ቀደም ብሎ እንደ ጠቀሱ በጎበኟቸው ከተሞች ውስጥ ቦታ እስኪጠብ ድረስ ከፍተኛ መጠን ያለው ህዝብ ሲወጣው ይቺን የተጠየቀች መጠነኛ ገንዘብ ለማዋጣት እንዴት ሳይችል ቀረ የሚለውን ጥያቄ እንዲያነሱ ያደርጋል በሌላ በኩል ሀገር ውስጥ ግጭቶች በርክተዋል በሰፊው ውይይታችን የፖለቲካውን ገጽታ እንመለከታለን ለእርስዎ ግን እንደ አዲስ አመት መግቢያ ወደፊትም ለምትሰሩት ሥራ በተስፋ እንደተነሳሳ ሰው እንዴት ያዛምዷቸዋል እነኝን የሁለት ጫፍ ጉዳዮች? በጣም ጥሩ ጥያቄ ነው። እዚህ ላይ ለአሰምር የምትፈልገው አንድ ነገር አለ። በኢትዮጵያ ታሪክ እኔ እንደማቀው አንድ የኢትዮጵያ መሪ የተባለ እንኳን የኢትዮጵያ መሪና እንደው ወረድ ያሉ ኦፊሻሎች እንኳን አሜሪካ መጥተው ለመከበርና እንደዚህ በሕዝብ ፍቅርና በሕዝብ ስሜት ታጅበው ሲወጡ ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያው ናቸው። በጣም በሚደነቅ አይነት የተደረገ ነገር ነው። ከዚህ ጋር የተያያዘው ጥያቄ እንዴት ነው እንዴት አድርገን አሁን በአዲሱ አመት የምናስፋፋ ነው? እስካሁን እንግዲህ ይህን ፕሮጀክት ከጀመር አምስት ወርም አልሞላንም። በአውሮፓ ኦገስት ዘጠኝ ነው የጀመርነው። ያንን ብዙ ነገር ተሰርቶ ገንዘብ መሰብሰብ የጀመርነው ኦክቶበር ሀያ ሁለት ነው በአውሮፓ አቆጣጠር። ብዙን ደግሞ ዘመቻ ያደረግነው ይሄ በማህበራዊ ሚዲያ ወይም ሶሻል ሚዲያ በሚባለው ነበርና እንግዲህ እዛ ላይ ወጣቶች ናቸው ኮምፒውተር መጠቀም የሚችሉ ክሬዲት ካርድ የሚባለው መጠቀም የሚችሉ እና እንደዚህ አይነት ሰዎች ናቸው ሊሳተፉ የቻሉት። የነበረው የቀየር ነው ምንድን ነው እንደውም ዚህ ወር መጀመሪያ ታህሳስ መጀመሪያ ለማለት ማለት ነው። በዋሽንግተን ዲሲ እኛ ከምክር ቤቱ አድቫይዘሪ ካውንስል ከሚባለው እየወጣን በየአካባቢው ለምሳሌ ዋሽንግተን ሄድን፣ ሰውን አስተምራል፣ አነቃቅተናል። በአንድ ሁለት ቀን እንኳን በዛን ሰሞን ቅዳሜና እሁድ በሄድንበት ጊዜ ሀምሳ ስድስት ሺህ ብር በላይ ነበረ ህዝብ አነቃቅተን ልንሰበሰብ ይቻላል። ስለዚህ ኮሚኒቲ ኢንጌጅመንት የሚ ከህዝቡ ጋር እየሄድን እየተዋየን ስለ ፕሮጀክቶቹ ምን እንደሆኑ ይሄ ነገር ምን እንደሆነ ስሬቱና ወደፊት ደግሞ ምን ሊያደርገን እንደሚችል ኢትዮጵያን ከውጭ ሀገር እርዳታ እንዲያላቀቃትና የኢትዮጵያን ሕዝብ እጣ ፋንታ ዲያስፖራው እንዲረከብ በባለቤትነት ይዞ ሁለተኛ ከልመና እንድንወጣ ይህንን ነው ወደፊት፣ ቪዥኑ ወይም ህይወቱ ይሄንን ነው የምንፈልገው። ወደፊት ኢትዮጵያ ራሷን በራሳ ራሷ ልጆች ተከብራ በራሷ ልጆች ተደግፋ እንድትኖር ነው። ይሄ ፋንድ እያደገ በሚሄድበት ጊዜ ከውጭ የሚመጡትን ለማስቀረት ነው የምንፈልገው። ግን ያው መጀመሪያ ነው እንደሚባለው ሁሉ የአንድ ሺህ ኪሎ ሜትር ጉዞ የሚጀምረው በመጀመሪያ እርምጃ የሚባለው ነው። እዚህ ላይ የጠቀስከው እንግዲህ አገር ውስጥ የሚደረጉት ነገሮች እንግዲህ የጨለማ ኃይሎች አሉ። በእኔ አስተያየት ጨለማ ኃይሎች ጨለማ ውስጥ ይሰሩ ያድራሉ። ተንኮል አገር መበጥበጥ የተሰረቀ ገንዘብ ወስደው ህዝቡን ማተራመስና ህዝቡን በጎሳ በክልል በቋንቋ በአካባቢ በመሳሰሉት ነገር እየከፋፈሉ ራሳቸውን ከህግ ተጠያቂነት ለማውጣት የሚሞክሩ ብዙ እንዳሉ እናውቃለን ግን እነሱን ደግሞ ጠቅላይ ሚኒስትራችንም እንዳደረጉት በፍቅር በትዕግስት ሀይል ባለመጠቀም በንግግር ለመፍታት እየመከሩት ነው ያሉት ግን በጣም ለእኔ በግል የሚያሳዝነኝ ምንድን ነው እነዚህ ለምሳሌ ከውጭ ተጋብዘው በክብር አሸናፊ ናችሁ ተብለው ከኛ ጋር አብራችሁ በሰላም በፖለቲካው ምህዳር ውስጥ ተሳትፋችሁ ራሳችሁን ለህዝብ አቅርባችሁ የህዝብ ድምፅ ወስዳችሁ አሸንፋችሁ ካሸነፋችሁም ስልጣኑን እንለቃለን ብለው የገቡት ሰዎች አሁን መጥተው እዛ ውስጥ የሚሰሩት ተንኮልና የህዝብን ህዝብን ማበጣበጥና ለራሳቸው ለግል ጥቅማቸው እና ለግል የፖለቲካ ስልጣን ጥማታቸውን ለማሟላት እያሉ አገር ውስጥ የሚሰሩት ስራ በጣም በጣም ያሳዝነኛል። ግን ይሄ ደግሞ የሚያሳየው ምንድን ነው? ጠቅላይ ሚኒስትሩም ምን አይነት ብሩህ ልብ እንዳላቸውና ወደፊት የኢትዮጵያ የተፋንታ የሚፈታው ሰው በመግደል ሰው በመጨፍጨፍ ሳይሆን በመነጋገር በመወያየት የእኔ ይብለጥ የአንተ ይብለጥ እየተባለ በመተሳሰብና በፍቅር መሆኑን እያስተማሩ ነው ያሉት። እንደዚህ አይነት መሪ ለእኔ መቼም በግሌ በጣም ነው ደስ የሚለኝ። እንደም አሁን ዛሬ በሳምንታዊ መግለጫ ላይ የማወጣው ይህንን ነው፣ ምን ያህል እንዳደረጉና ለዚህ ደግሞ የኢትዮጵያ ህዝብ ክብርና ምስጋና እንዲሰጣቸው ያስፈልጋል። እኛ በባህላችን እንደው ስሜታዊ ሆንክ አትበለኝና አንድ የሚጎድል ነገር አለ ብዬ ማለት ነው ጥሩ የሚሰራውን ሰው በጎ የሚያደርግልን ሰው ከፍ ከፍ አናደርግም። በርታ፣ ወደፊት ሂድ፣ እንደግፋለን አናመሰግንም። መንቀፍ ይህን አላደረገም ይሄን እንደዚህ አልወጣም እንደዚህ ምንድን ነው እንግዲህ ጠቅላይ ሚኒስትሩ ምን በውኋራ ረግጠው ሂዱ እንግዲህ ማለት ይሄ እኮ እኚህ ሰው የእግዚአብሔር ፍጡሩ ናቸው እንጂ እግዚአብሔር አይደሉም። ግን በስምንት ወር ውስጥ ያደረጉት ነገር በዓለም ነው እኮ የሚመሰገኑጣ። ዛሬ የወጣ ሲኤን ኤን ጽሁፍ ላይ ምንድን ነው የሚለው እኚህ ሰው አፍሪካ ውስጥ በሀገራቸውና በአፍሪካ ውስጥ ያመጡለው ከምስራቅ መውጣት ጥላ ከምዕራብ እንደወጣች ያህል ያደረጉ ሰው ነው ብለው ነው የተናገሩት። ዛሬ ሲኤንኤን ያወጣው ሪፖርት ላይ ነው ይንን ከዛ በፊትም ብዙ የተናገሩት ነገር አለ። የአለም ሕዝብ የሚያደንቃቸው ናቸው። ግን በእኛ በኩል ምስጋና እንኳን ለመቸር ወደ ኋላ ወደ ኋላ እንላለን። ለዚህ ነው እኔ በዛሬ ጽሁፌ ላይ ያመሰገንኳቸውና ስራቸው ምን እንደሆነ ኢትዮጵያ ሕዝብ ብቻ ሳይሆን ለአለም ሕዝብ እንዲያቀላቸው ያደረጉ መልካም። ፕሮፌሰር አለማየው የኢትዮጵያን መጪ ጊዜ እድልና ፈተናዎች ካሉበት ካሊፎርኒያም ቢሆን በምስል የሚታይ ሰፊ ቃለ ምልልስ በቅርቡ እናደርጋለን የአዲስ አመት ዋዜማ መልእክቶንም ቡድናቸው እየሰራ ያለውን የደረሰበትን አስመልክቶ ለሰጡን ማብራሪያ ለጊዜው አመሰግናለሁ እንግዲህ እርስዎ ጥቂት ሰዓታት ወደ ኋላ ኖት አዲሱን አመት ቀድመ ኖት የምንገባ ይመስለኛል ለሁሉም በድጋሚ መልካም አዲስ አመት እኔም አመሰግናለሁ ያው በሁለት አመት ስለምንጠቀም እንግዲህ ከአሁን በኋላ ጠቅሰኝ ያው እድሜ ሀያ ዘጠኝ አመት ነው እግዚአብሔር ይስጥልኝ ፕሮፌሰር አለማየሁ መልካም ቀን መልካም ቀን የአዲሱ አመት ዜማ ጀምረዋል። ጃን ሊነን ኢማጅን እያለ ነው። አዲሱ ነው ኢማጅን አሉላል to